ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ትዝታ፣ በየቀኑ ይበልጥ ወደማይታወቅ አቅጣጫ እየሄድን ነው ልበል ይመስለኛል፣ አሉላ። ኮቪድ 19 ዓለምን ካንበረከከበትና የትዬለሌ ጥፋት ከደረሰበት ካለፉት ሁለት ዓመታትና አሁን ደግሞ ሰሞኑን ሩሲያ ዩክሬንን ከወረረችበት ጊዜ አንስቶ ያ ስሜት ጎልቶ እየተሰማ ይመስላል። ትክክል ብለሻል ትዝታ። የሆነ ሲሆንና የሩሲያ የዩክሬን ወረራ ጦርነቱ ውስጥ ካሉት አገሮች ባሻገር በተቀረው ዓለም የሰው ልጆች ኑሮና የአገሮች ፖለቲካ በአጭሩም በሕይወት ላይ ምን አይነት ተጽዕኖ ያሳድር ይሆን? አይ ቲንክ ሉክ ይሄ ማንም ሰው ተዘጋጅቶ የተቀመጠ መልስ የለውም ለዚህ ጥያቄ በሂደት ምናየው ምን መልሰው ጥያቄ ነው። ዋናው ፖይንት ምንድን ነው? ሶሉሽኑ የመንግስት ብቻ ይሄ ሼርድ ኮሌክቲቭ በህብረት ሁላችንም ያገባናል፣ ይመለከተናል፣ ኢፌክት ያደረገናል የምንለው በሙሉ አብረን ተቀምጠን ይሄንን መፍትሄ መፈለግ አለበት። ቻይና እና ሩሲያ ይሄን አይነት ችግር ይመጣል ብሎ የራሳቸውን የክፍያ መዋቅር አቋቁሞ ነበረ እና ይሄ ዝንባሌ በአሁኑ በጦርነቱ ምክንያት ሊጨምር ይችላል። የዓለም የገንዘብ ገበያ ሊከፋፈል እንደሚችል አንዳንድ ምልክቶች ያሉ ይመስለኛል። አሁን የሩሲያን የዩክሬን ወረራ አንድምታ በሚፈትሸው ውይይት የምትሰሟቸው ድምፆች ናቸው። የቀደሙት አቶ ገብርኤል ንጋቱ ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይት ስቴትሱ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል ባልደረባ፣ ቀደም ሲል ለበርካታ ዓመታት የአፍሪቃ የልማት ባንክ ዲሬክተር ጀኔራል ሆነው ያገለገሉ ናቸው። ሁለተኛው ተናጋሪ ፕሮፌሰር ወርቁ አበራ ይባላሉ። ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ሰፋ ባለው የምሽቱ ውይይት ይመለሳሉ፣ ጠብቋቸው። ባለፈው አርብ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሕይወትና ሥራ ለመዘከር በተሰናዳ ዝግጅትም ከቤተ ክርስቲያኒቱ አባቶች ጋር የተደረገ ውይይት ይዘናል። ታሪካዊዋ ወርሃ የካቲት። ንጉሴ አክሊሉ በአዲስ አበባው መስኮት ዝግጅቱ ወሩን በታሪክ ውስጥ የሚያስቃኝ ቅንብር ይዞ ይቀርባል። ጤና ይስጥልን። እንደምናመሻችሁ እንደምንሰነበታችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ እሁድ የካቲት 27 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን እንዳትሉ እንደምናመሻችሁ አድማጮች፣ ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ሶማሊያ በሚሊዮኖች የሚቆጠሩ ዜጎቿ ድጋፍ እንዲሹ ባደረገ በሺዎች የሚቆጠሩ ደግሞ በረሃብ ቋፍ ላይ እንዲገኙ ባስገደደ የከፋ ድርቅ ውስጥ ትገኛለች። በአስርተ ዓመታት ውስጥ ከታዩት ሁሉ የከፋው ነው በተባለው በዚህ ድርቅ የተጎዱ 4.3 ሚሊዮን ገደማ ሶማሊያውያን መካከል ከ500 ሺህ በላይ እንደተፈናቀሉ የተባበሩት መንግሥታት ድርጅት አስታውቋል። ባይደዋ የተባለችው ከተማ 400 ሺህ ያክል የሀገር ውስጥ ተፈናቃዮችን እንዳስጠለለች የተነገረ ሲሆን በድርቁ የተጎዱ ተጨማሪ ሰዎች ምግብ መጠጥና መጠለያ ፍለጋ ወደ ወደ ከተማዋ በየዕለቱ እየጎረፉ መሆናቸውም ተሰምተዋል። የአልሸባብ ታጣቂዎች የረዴት ስርጭትን በማስተጓጎላቸው ባከውክ የተባለውን ክልል የመሰሉ አስፈላጊ እርዳታ እንዳያገኙ እንዳደረገ ለአሜሪካ ድምፅ ምስክርነታቸውን የሰጡ ነዋሪዎች ገልጸዋል። ማሊ የተገደሉባትን ከ20 በላይ ወታደሮች ለማሰብ የሶስት ቀን ብሔራዊ ሐዘን አውጀች። አርብ ዕለት ሞንዶሮ በምትባል ከተማ በሚገኝ የጦር ሰፈር ላይ ጥቃት የተከፈተ ሲሆን 27 ወታደሮች ሲገደሉ 33 ደግሞ ቆስለዋል። ይህን ተከትሎ የማሊ ሽግግር መንግሥት ፕሬዚደንት አስሚ ጎይታ ብሔራዊ ሐዘኑን ትናንት አውጀዋል። በሽግግሩ መንግሥት መግለጫ መሠረት ሰባት ወታደሮች እስካሁን ያሉበት አልታወቀም። መግለጫው አክሎም 47 ሽብርተኞች በዕለቱ፣ 23ቱ ደግሞ በቀጣዩ ቀን ጠዋት ተገድለዋል ብሏል። ጥቃቱ የደረሰው በ2020 የአውሮፓውያኑ ዘመን በጉልበት ስልጣን የያዘው ወታደራዊ መንግስት ባሳለፍነው ህዳር የፈረንሳይ ወታደሮች የሀገሪቱን ግዛት ለቀው እንዲወጡ በጠየቀ ማግስት ነው። ቀደም ባለው ጊዜ የፈረንሳይ ፕሬዚደንት ኤማኑኤል ማክሮን ከአራት እስከ ስድስት ወራት ባለው ጊዜ ወታደሮቻቸው ማሊን ለቀው እንዲወጡ ማዘዛቸው ይታወሳል። ይሄ ውሳኔ የተሰማው በፈረንሳይና በማሊ መንግስታት መካከል ያለው ፍጥጫ ለወራት ከዘለቀ በኋላ ነው። የፈረንሳይ ጦር ወደ ማል የገባው በአውሮፓውያኑ 2013 ዓ ም ሲሆን ዓላማው በእስላማዊ ታጣቂዎች እጅ ውስጥ የገባውን የሀገሪቱን ሰሜናዊ ክፍል ማስመለስ ነበረ። ከዚያ በኋላ በተከታተሉት ዓመታት ውስጥ ግን ሁለቱም ጦሮች ጥቃቶችን ማስቆም ሳይችሉ ቀርተው እስላማዊ ታጣቂዎች ከሰሜኑ የሀገሪቱ ክፍል ወደ ማዕከላዊ የሀገሪቱ ግዛቶች ተስፋፍተዋል። ዩክሬን አሁን በያዘችው መንገድ የምትቀጥል ከሆነ የሀገርነት ሕልውናዋ አደጋ ላይ እንደሚወድቅ የሩሲያ ፕሬዚደንት ቭላዲሚር ፑቲን አስጠነቀቁ። ኤሮፍሎት ከተሰኘው የሩሲያ አየር መንገድ ሰራተኞች ጋር የተገናኙት ፑቲን በዩክሬን ሰማይ ላይ ከበረራ ነጻ ቀጠና የሚሰመር ከሆነ ለአውሮፓ ብቻ ሳይሆን ለመላለም የሚተርፍ የገዘፈ አውዳሚ ውጤት እንደሚተው አክለዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ከበረራ ነጻ ቀጠና አለማስመሩን አንስተው ወቅሰዋል። የምዕራባውያኑ የጦር ትብብር ማዕቅቡ ከሩሲያ ጋር ያለውን ግጭት ያባበሳል ሲል ተናግሯል። ይህ በእንዲህ ያለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ትናንት ምሽት ከፕሬዚደንት ዘለንስኪ ጋር ተነጋግረዋል። ሁለቱ መሪዎች ዩናይትድ ስቴትስ አጋሮቿና የግል ኢንዱስትሪዎች ሩሲያ የጦር ወጪ እንዲኖርባት ባደረጉት እንቅስቃሴ ዙሪያ መክረዋል። ባይደን አስተዳደራቸው የደህንነት ምጣኔ ሀብት፣ ሰብአዊ ድጋፎችን እንዳጠናከረና ተጨማሪ የገንዘብ ፈሰስ ለማስፈቀድ ከሀገሪቱ ኮንግረስ ጋር እየሰራ መሆኑን አስታውቀዋል። ዘለንስኪ በትናንትናው ዕለት ቀደም ብለው የህዝብ ተወካዮችና የምክር ቤት አባላቶችን ጨምሮ ከሦስት መቶ በላይ ከሆኑ ሰዎች ጋር በርቀት ስብሰባ የተቀመጡ ሲሆን አገራቸው የሩሲያን ወረራ የምትዋጋበት ተጨማሪ የአውሮፕላን ድጋፍ እንዲደረግላቸው መጠይቃቸውን የዩናይትድ ስቴትስ ምክር ቤት አብላጫ ድምፅ ያዘው ዲሞክራት ፓርቲ መሪ ቻክሹመር ተናግረዋል። ዓለም አቀፎቹ የክፍያ ስርዓቶች ማስተር ካርድ እና ቪዛ ካርድ በሩሲያ አገልግሎታቸውን ማቆማቸውን አስታውቁ። የሀገሪቱን የፋይናንስ ሁኔታ እንደሚጎዳ የተነገረለትን ውሳኔ ድርጅቶቹ ያስተላለፉት ትናንት ቅዳሜ ሲሆን ማስተር ካርድ በሩሲያ ባንኮች የተሰጡ ካርዶችን እንደማይቀበል፣ የውጭ ሀገራት ካርዶችንም በሩሲያ ሱቆች እና የገንዘብ ማውጫ ማሽኖች ላይ እንደማይሰሩ አስታውቋል። ቪዛ በበኩሉ በቀጣይ ቀናት በሩሲያ የሚደረጉ ልውውጦችን ለማስቆም ከአጋሮቹ ጋር እየሰራ እንደሆነ አስታውቋል። የቪዛ ድርጅት ሊቀመንበር እና ዋና ስራ አስፈጻሚ አል ኬሊ ውሳኔ ላለፈው ሩሲያ ካለ ትንኮሳ ዩክሬንን መውረሯን ተከትሎ በታዩ ተቀባይነት የሌላቸው ክስተቶች ምክንያት መሆኑን አስረድተዋል። ሌሎች በርካታ ድርጅቶችም ተመሳሳይ እርምጃ መውሰዳቸው ይታወሳል። የሁለቱ ድርጅቶች ውሳኔ የምር ለውጥ እንደሚያስከትል እየተነገረ ነው። ቪዛም ሆነ ማስተር ካርድ በአውሮፓውያኑ 2021 ወይም ባለፈው የፋይናንስ ዓመት ከተጣራው አጠቃላይ ገቢ አራት በመቶውን ያገኙት በሩሲያና በአካባቢው በተደረጉ የግብይት ሂደቶች እንደሆኑ አስታውቀዋል። ዩክሬን ውስጥ ከሚደረጉ የንግድ እንቅስቃሴዎች የተገኘው የተጣራ ገቢ በቪዛ በኩል አንድ በመቶ ሲሆን ማስተር ካርድ በበኩሉ ሁለት በመቶ መሆኑን አስታውቋል። በስተመጨረሻም በሶስት የአፍሪካ አገራት ውስጥ የሚደረገው ሁለተኛው የአፍሪካ ቅርጫት ኳስ ሊግ በሴኔጋል ዳካር ተጀምረዋል። እስካሁን በተደረጉ ጨዋታዎች የጊኒው ሴዱ ሌጋሲ አትሌቲክ ቡድን የሴኔጋሉን ዳካር ዩኒቨርሲቲ ቡድንን 85 ለሰባ 7 አሸንፏል። በዛሬ ሁለት የሞሮኮው ኤኤስ ሳሊና የሩዋንዳው ኢነርጂ ቡድን እንዲሁም የቱኒዚያው ዩኤስ ሞኔስራኒና የሞዛምቢኩ ኤፍዲ ቤራ ይገጥማሉ። 12 ሀገራት የሚሳተፉበት ውድድር እስከ ግንቦት 22 2014 ዓ ም ይቀጥላል። ካይሮና ኪጋሌ ተጨማሪ ጨዋታዎችን የሚያስተናግዱ ከተሞች ናቸው። አድማጮች ለምሽቱ ያዝንላቸው ዜናዎች እነዚህ ናቸው። አሁን ወደ ቀሪ የእሁድ ምሽት ዝግጅቶች እመልሳችኋለሁ። ሚያስጥልን። እንደምን አመሻችሁ፣ ክብራትና ክብራን አድማጮቻችን እሁድ የካቲት 27 2014 ዓ ም የራዲዮ መጽሔት ጀመራል። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ሰው ላንዱ በቀን ወይ በሌሊት በጾም በቅበላ የበላ ይኖራል፣ ይብላኝ ለተበላ። ጋጋሪው ቢራቀቅ ቢሰወር ምጣዱ፣ የዕለት እንጀራ ነው አንደኛው ሰው ላንዱ የሳምንቷ ምርጥ ባደረግናት የውቁ ገጣሚ በእውቀቱ ስዩም አንደኛው ሰው ለአንዱ የተሰኘች ምጥን ግጥም ፕሮግራማችንን ጀምረናል። የበእውቀቱ ስንኞች ብዙ ጊዜ በፕሮግራሙ ይሰሙ ከነበሩ ግጥሞች ውስጥ ነበሩና የሥራዎቹ አድናቂ ከሆኑ የራዲዮ መጽሔት ተከታታዮች ዘንድ ሳይናፈቅ አልቀረም። ለሁሉም በእውቀቱ እናመሰግናለን። ባለፈው አርብ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስን ሕይወት እና ስራ ለመዘከር የተሰናዳውን ዝግጅት እናስቀድም። ቆሪዎስ በሀገር ቤትና እንዲሁም በስደት ዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኢትዮጵያውያንን ሲያገለግሉ ቆይተዋል። በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ የነበራቸውን አስተዋጽኦ ሀብታሙ ስዩም ከቤተ ክርስቲያኒቱ አባቶችን አነጋግሮ ቀጣዩን መሰናዶ ልኮልናል። ዜና እረፍታቸውን የሰማሁት ጠዋት ማለዳ ላይ ነው። በእጅጉ አዝኛለሁ። በጣም ታላቅ አባት፣ የጸሎት አባት በማጣታችን ጉዳቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለመላ ኢትዮጵያውያን ታላቅ ጉዳት ነው ብዬ አምናለሁ። የሰማችኋቸውም በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑትን ብፁዕ አቡነ ፋኑኤልን ነው። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያውያንን በፓትርያርክነት መሾም ከጀመረችባቸው ዐሥራ ስምንት ሰማኒያዎቹ ወዲህ አራተኛው ኢትዮጵያ ፓትርያርክ የነበሩት ብጾ ቅዱስ አቡነ መርቆሪዎስን ሰሞነኛ እልፈት አስመልክተው ከተናገሩት የተወሰደ ነው። ብጾ ቅዱስ አቡነ መርቆሪዎስ ለሕዝበ ክርስቲያኑም ሆነ ለመላ ኢትዮጵያን የሚበጁ በርካታ መልካም ተግባራትን በሕይወት ዘመናቸው መከውናቸውን የሚያወሱት ብጾ አቡነ ፋኑኤል ጎልተው ይታወቁበታል ያሉትን ምግባር እንዲያስረዳሉ ቅዱስነታቸው በሀገር ውስጥም በውጭ ሀገርም ቤተ ክርስቲያኒቱን ደከመኝ ሰለቼን ሳይሉ በቅንነትና በታማኝነት ራሳቸውን ዝቅ በማድረግ አገልግሎት ሲሰጡ የኖሩ ቅዱስ አባት ናቸው። በሕይወታቸውም ብዙ ፈተና የተቀበሉ መከራ የተቀበሉ አባት ናቸው። በመጨረሻም ላይ ራሳቸውን በአርምሞ በዝምታ ከማንም ጋር ምንም ነገር ሳይነጋገሩ ከፈጣሪያቸው ጋር ብቻ በመነጋገር ረጅሙን ዘመን ያሳለፉ የትዕግስት አባት የጸሎት አባት ናቸው። ብፁዕ ወቅዱስ አቡነ መርቆሪዮስ ፓትርያርኩን የተሾሙት በኢትዮጵያ አቆጣጠር ነሐሴ 29 1980 ዓ ም ነበረ። ይሁንና ኢትዮጵያ ውስጥ ያገዛዝ ለውጥ መደረጉን ተከትለው በ1983 ዓ ም እንደደረሰባቸው በሚነገረው ፖለቲካዊ ግፊትና ጫና ምክንያት መንበራቸውን ለቀው ከሀገር መውጣታቸው በሕይወት ታሪካቸው ላይ ተጽፏል በአንድ መንግስታዊ ድርጅት የሥነ ገንዘብ ወይንም ፋይናንስ አማካሪ የሆኑት በዋሽንግተን ሜትሮ ቀጠና በሚገኘው ደብረ ገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ደግሞ የሰበካ ጉባኤ የቦርድ ሊቀመንበር ሆኖ የሚያገለግሉት አቶ አቤል ጋሼ አቡነ መርቆሪዎስ በቤተ ክርስቲያን አሰራር ውስጥ የመንግስትን ጣልቃ ገብነት በመ ለመቃወም ባሳዩት አቋም ያስታውሷቸዋል። እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ተብላ እንደምትባል የምትጠራ መሆኗን ያክል ባለፉት አምስት ዓመታት ከደርግ መንግስት ጀምሮ ከፍተኛ ፈተናን ተቀብላለች። ይሄ ፈተናዋም ደርግ ፓትሪያርኳን ገድሎ ሹመትን በስልጣኑ መሾን ከጀመረ በኋላ ይሄን ካሄደ በኋላ እኒህ ሰው ብፁነታቸው ሆነ ተክላይ ማለት ሲሞት ወደ ስልጣን መጡ። ሆኖም ግን ኢህአዴግ በመጣ ጊዜ የኢህአዴግ መንግስት የራሱን ከራሱ ብሔረሰብ ለማምጣት የሚፈልገውን አካባቢ ሲተረጉም እሳቸውን አስገድዶ ከስልጣን ያወረደበትን አካሄድ ሀገር ዓለም የሚያውቀው ነው። ከዚያ በኋላ እንግዲህ ወደ ስደት ዓለም ሲመጡ የዚህ የጠቅላላ የህዋት የሚሰራው ግፍ መልኩ ምልክ በማን ላይ ደርስ እንደነበው የተጠቂዋ ቤተክርስቲያን ምልክት ሆነው ነው ይህን ዘመን ሁሉ የኖሩት። ቤተክርስቲያኗ ከፍተኛ ጉዳት ደርሶባታል። አስተዳደሯ በደል ሊኖርበት በጠቅላላ አብያተ ክርስቲያናት በየቦታው በየ ሀገሩ በእንዲህ ያለ በተዛባ በስጋዊ መንፈስ እንድትመራ በሆነበት ጊዜ ይህ ትክክል አይደለም፣ ሀገር ቤተክርስቲያን እንዲህ አይደለም እምትሆነው ያንን ስርዓት የሚቃወመውን አካል ማለት ጨለማውን መንፈስ የሚቃወምን አካል መርተው መስቀላቸውን ይዘው ይሄ ጊዜ ያልፋል ግን አላግባብ የሆነ አሰራርን አላግባብ የሆነ ቤተክርስቲያን ላይ የተጣለ ቀንበርን አንቀበልን ብለው የነፃነትን መንፈስ አማክለው፣ ሆኖም ደግሞ በአርምሞ የእግዚአብሔርን ጊዜ እንጠብቃለን ብለው በውጭ ሀገር ሰሜን አሜሪካ ነዋሪነታቸውን አድርገው እዚህ በተለይ በዲያስፖራ የሚገኘውን የኢትዮጵያዊ ምዕመን የኦርቶዶክስ ምዕመን አይዟችሁ፣ በርቱ፣ ይክን ያልፋል የሚለውን መንፈስ ይዘው ነው የቀጠሉት። አቡነ መርቆሬዎስ በስደት በዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ ኖረዋል። በዋሽንግተን ዲሲና አካባቢው አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑት ብፁዕ አቡነ ፋኑኤል በእነዚህ ዓመታት ውስጥ የሀገር ቤቱን የፖለቲካ ሁኔታ በመከተል በቤተ ክርስቲያኒቱ ውስጥ የተፈጠሩ መከፋፈሎች ለስደት በተዳረጉት ፓትርያርክ ላይ ስለፈጠሩት ፈተና እንዲያወሳሉ። ቤተ ክርስቲያኒቱን በሶስት ተከፍላ ነበረ። በኢትዮጵያ ሲኖዶስ የሚተዳደር በገለልተኛ የሚተዳደር በቅዱስነታቸው የሚመራ በሚል በሶስት የተከፈለ ስለነበረ ለቅዱስነታቸው በእውነቱ በጣም አስቸጋሪ ጊዜ ነበረ። እንደገና በውስጥ በሚነሱ ደግሞ አንዳንድ ፈተናዎች ምክንያት እንደውም ቅዱስ አባታችን ወደ አርምሞ ሁሉ የወሰዳቸው ይሄ ነው ብዬ እኔ በራሴ ምገምታለው። እንደው ዝምታን የመረጡት ለዳኝነት ሁሉ የሚያስቸግር ነው። የሀገር ዳኝነት ለመስጠት ውሳኔ ለመስጠት የሚያስቸግር ሁኔታዎች ስላሉ በሀገሩ ላይ ቅዱስ አባታችን ዝምታን መርጠው ነው የቆዩት እንጂ በጠን ግን የተራራቁትን አብያተ ክርስቲያናት ለማቀራረብ ሄዶ ለሚጠይቃቸው ሁሉ በራቸውን ክፍት አድርጎ በጣም ፈቃደኛ ናቸው። በተደጋጋሚ የማግኘቱ እድል ነበረኝ። በዓል ሲሆን ገብርኤል እያሉ እንኳን አድርሶ ለማለት እሄዳለሁኝ እና ሀገራቸውን ለመግባት የነበራቸው ስሜትና ፍላጎት ትልቅ ነበረ፣ ጉጉት ነበረ። የሀገራቸው ሰላም እና የሀገራቸው መረጋጋት ይናፍቁ ነበረ። ይሄ ሰላሙ ዘመን መጥቶ ወደ ሀገራችን ብንገባ የሚል ጉጉት ነበራቸው። ያው ምኞታቸውን እግዚአብሔር ግን አሳክቶላቸው በእውነቱ በዚው በሀገራችን በተደረገው የፖለቲካ ለውጥ በእውነቱ ትልቅ ባለውለታ ናቸው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ። በእሳቸው አማካኝነት ቅዱስ ሲኖዶስ በዚህም በዛም ያለው ሁሉም በማዳመጡ እሽታ በመስጠቱ ያው ፈቃደ እግዚአብሔር በመሆኑ ቅድስናቸው መሰከረላቸው። እግዚአብሔር አገራቸው ገብተው ጥቂት ዓመታት ደግሞ አርፈው በጸሎት ሀገሪቱን ሲደግፉ ከርመው ወደማያልፈው ዓለም ከአባቶቻቸው ከቅዱሳን ማህበር ነው የተቀላቀሉ ሐምሌ 5 210 ዓ ም ብፁዕ ቅዱስ አቡነ መርቆሬዎስ ከ26 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ሕዝበ ክርስቲያኑም ሆነ የመንግሥት ባለሥልጣናት በደመቀ ሁኔታ አቀባበል አደረጉላቸው። ከዚህ በኋላ ግን ፓትርያርኩ በአደባባይ የተናገሩባቸው ጊዜያት ብዙም አልነበሩም። ኢትዮጵያ ባለፉት ጥቂት ዓመታት ያስተናገደቻቸውን ውጣ ውረዶች፣ የሰላም እጦትና ግጭትን የሚመለከቱ ሰዎች ከተሰሚነታቸው አንጻር አርምሞን በመምረጣቸው ዙሪያ ጥያቄ ያነሳሉ። አቡነ ፋኑኤል በዚህ ጉዳይ ይህንን ብለዋል። አልተናገሩም ማለት ለሰው ችግሩን አልገለጡም እንጂ ወደ እግዚአብሔር አልተናገሩም ማለት አይደለም። በራቸውን ዘግተው ወደ እግዚአብሔር ይጸልያሉ፣ ይለምናሉ። ስለዚህ እንደው አደባባይ ወጥተን ከምንጮኸው ይልቅ በራቸውን ዘግተው እሳቸው ወደ እግዚአብሔር የሚጸልዩት ጸሎት የበለጠ ዋጋ እንዳለው እና ፍርድም እንደሚያገኝ ይሄ ግልጽ ነው እና ይሄ ትልቅ ተሰጦ ነው። ይሄ ሊደነቅ የሚገባው ነው እንጂ የኢትዮጵያውያን ችግር አይተው ችግራቸው መላቃቸው ሳይሆን የኢትዮጵያውያን መበደል፣ መገፋት፣ መቸገር፣ ጉስቁልና እሱን ወደ አረብ መውስጥ ነው የከተታቸው። ለሰው አዳማጭ በሌለበት ምድር ላይ ከመናገር ወደ እግዚአብሔር መጮ ይበልጣል ብለው ከሚወዷቸው ከሚያቀርቧቸው ግለሰቦች ጋር ሁሉ ንግግርን ያልፈለጉበት ምክንያት በቃ ከፈጣሪያቸው ጋር ብቻ አድርገው ተነጋግረው ማድረግ የሚችሉትን እንደ አንድ ሰው እንደ አንድ ቅዱስ አባት ፈጽመው ሄደዋል እና ይሄ አርምሞ ማንም እኔ ላርገው ብዬ ቢነሳ አንዱ ላርገው ብሎ ቢነሳ የሚችለው አይደለም። በሰማኒያ አራት ዓመታቸው የካቲት 25 ቀን 2014 ዓ ም ከዚህ ዓለም የተለዩት ብፁዕ ወቅዱስ አቡነ መርቆሪዎስ ከቤተ ክርስቲያናት ግንባታና አድሳት ከሰብአዊና ልማታዊ ስራዎች መስፋፋት ጋር የሚነሱ መልካም ተግባራትን ማስመዝገባቸውን ማህበረ ካህናት ዘሰሜን አሜሪካ ከተወው ማስታወሻ ተረድተናል። በደብረ ገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሰበካ ጉባኤ የቦርድ ሊቀመንበር የሆኑት አቶ አቤል ጋሼ ከአቡነ መርቆሪዎስ የሕይወት መንገድ ከሚቀዱ ትምህርቶች አንዱን እንዲገልጹታል። ነጻነትን፣ አርነትን መከተል ቤተክርስቲያን ደግሞ ስራዋ ይሄ መሆኑን እንዲሁም ደግሞ ሰማዕትነት ብዙ መልክ እንዳለው አሳይተዋል። ማለት ደም የፈሰሰበት መስዋዕት ብቻ አለ፣ መስዋዕት ደም ያልፈሰሰበት መስዋዕትም አለ። ይሄም ስደት መርጠው እውነትን ይዤ ነው የምኖረው፣ እውነት እስካልተከበረች ድረስ ግን ለእኔ ስልጣኔ እዚህ አይደለም ብለው ይሄንን በዚህ ሁኔታ ይዘው የቀጠሉበት አካሄድ ትምህርት የሚሆኑ በመጨረሻ ለን ትልቁ ነገር ቅድም ያልኩት ነው የእግዚአብሔርን ፈቃድ መጠበቅ ምን ማለት እንደሆነ ብዙ ተናግረው አይደለም ብዙ አስገድዱ አይደለም ስልጣናቸው እንደምኖርም እግዚአብሔር ይመጣል፣ ጊዜውን ጠብቆ ያደርግልናል። የእኛ ጊዜ ይመጣል ብለው ይሄንም አሳይቷቸዋል። በጠቅላላ ተመልሰው በክብር ቦግ እንደገና በልዕልና ሄደው ተነጥቋቸው የነበረውን ቦታቸው ተመልሰው በቦታቸው ይሄንን አይተው ማለፋቸው እና ለእኛም ምሳሌ ሆን ትልቅ የሆነ ትምህርት የሚሰጥ ነው። በመጨረሻ ጊዜ ያገኘኋቸው ጁላይ ሰርቲ በርቁ ቀን ነበረ። መባረክ አግኝተናል። በእለቱ በአጠገባቸውን እና ይሄ ትልቅ ማስታውሰው ጊዜ ነው ስልሳቸው ፊቴም ላይ የሚቀረው በጸጥታ ውስጥ የእግዚአብሔር መንፈስ ይዘው መቀመጥ የሚችሉና በዚያም እንኳ ሕዝብን ሀገርን፣ ቤተክርስቲያንን መምራት የሚችሉ መሆናቸውን ያየሁበት ጊዜ ሁልጊዜ ከኔ ጋር የሚቀር ትዝታቸው ነው። ብፁዕ አቡነ ፋኑኤል በበኩላቸው ከትዕግስትና መቻቻል ጋር የተገናኘውን የአቡነ መርቆሬዎስን አበርክቶት ለማጉላት ወደዋል። እኛ ዛሬ ከሳቸው ልንማር የሚገባን ትዕግስትን፣ መፋቀርን አንዱ የሌላውን በደል ይቅር የማለትን እነዚህ ነገሮች ሁሉ ከቅዱስነታቸው ሕይወት እንማር ይገባናል። ፈተናዎች እንደሚያልፉ አውቀን መጽናት እንዳለብን፣ መታገስ እንዳለብን የአባታችን ሕይወት ያስተምራል። የአራተኛው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ የቀብር ስነ ሥርዓት የፊታችን መጋቢት አራት አዲስ አበባ በሚገኘው መንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን እንደሚፈጸም ተነግሯል። በዚህ ዕለት በዋሽንግተን ዲሲና አካባቢው የሚገኙ የሁሉም አብያተ ክርስቲያናት ካህናትና ምዕመናን በደብረ ኃይል ቅዱስ ገብርኤል ካቴድራል ከሰዓት በኋላ ተሰባስበው ጸሎተ ፍታት እንደሚያደርጉም ተሰምቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ አድማጮች በቅርቡ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስን ሕይወትና ሥራ ለመዘከር የተሰናዳ ዝግጅት ነው የተከታተላችሁት። ሀብታሙንና እንግዶቹን እናመሰግናለን። ከቤተ ክርስቲያኒቱ የተገኘ መረጃ እንዳመለከተው የቀብር ስነ ሥርዓታቸው ልክ የዛሬ ሳምንት መጋቢት 4 2014 ዓ ም በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ይፈጸማል። ጌታ ቀደም ብለን በመግቢያችን ያነሳነውን ጥያቄ መለስ ብለን በማስታወስ ወደ ተከታዩ ቅንብር ብንንደረደር፣ በተለይ ከቅርብ ዓመታት ወዲህ ይበልጥ ወደማይታወቅ አቅጣጫ እየሄድን ነው ወይ በሚል ለሰነዘርኩልሽ ጥያቄ ይመስለኛል ነበር መልስሽ። አሁን አሉላ ኮቪድ-19 ዓለምን ካንበረከከበትና የበዛ ጥፋት ካስከተለበት የሚሊዮኖችን ሕይወት ከቀጠፈበትና ሌሎች አያሌ ሚሊዮኖችን ለስቃይና መከራ ከዳረገባቸው ካለፉት ሁለት ዓመታት ወዲህ፣ ሰሞኑን ደግሞ ሩሲያ ዩክሬንን ከወረረችበት ጊዜ አንስቶ ያን መሰል ለየት ያለ ስሜት ያጫረ ይመስለኛል። ትክክል ብለሽ አልትዝታ። ይህን የመሰለው ስሜት በብዙዎች ልብ ውስጥ ያለ ይመስለኛል። ቀደም ብለሽ ካነሳሽው ኮቪድ 19 ጋር እያያዝ አሁን ካለንበት ሁኔታ ሁለት ነጥብ ነው ማያያዝ የፈለግኩት የተለያየ ጫፍ ላይ ያሉ አንደኛው እንዲህ እንዳሁኑ ያልታወቀ የሚመስል ነገ የነበረን አይመስልም። እያደር ጨርሶ ፍጹም ምን እንደሚሆን የማናውቀው የሚመስል ነገር አለ ያንዣበበው የከፋ የጦርነት አደጋን ጨምሮ ማለት ነው። በሌላ በኩል ውስጡ ሲኖሩ የሚሰማ ስሜት ወደኋላ በታሪክ ስትመለከችው ያን ያህል ላይመስል ይችላል። እዛ ውስጥ ላሉ ሰዎች የሚሰማው ስሜት የሚል አባባልም አለ። እንግዲህ ከኑሮ ምስቅልቅልና ሰዎች እንዴት ነው መኖር የቻሉት የሚለውን ጥያቄ ድረስ ብታነሺ ግራ የሚያጋባው ነገር ብዙ ነው። ጥያቄ የለውም። ግን ደግሞ ይሄም አልፎ ወደኋላ ስትመለከች አሁን እንደሚሰማሽ ላይሰማሽ ይችላል የሚለው ሀሳብ አለ እና ያንችን ሀሳብ ብትፈነጥቂ፣ አሉላ አመሰግናለሁ። ልክነ እኛ እዚህ ዩናይትድ ስቴትስ የምንኖረው በአጠቃላይም በዓለም ዙሪያ ላሉ ሰዎች በዘመናችን ከዚህ ከኮቪድ አስራ ዘጠኝ ዓለም ላይ ካመጣው ከፍተኛ ጫና እልቂት፣ እንዲሁም የኢኮኖሚ ድቀት የበለጠ ነገር በህይወት ዘመናችን አላየንም። ከዛ ተከትሎ ደግሞ የሀገራችን ጉዳይ አለ። ትልቅ ጦርነት በሀገራችን ተከሰተ። ከፍተኛ የህይወት የህዝብ መፈናቀል፣ ሞት፣ ስደት፣ ርዛትና እንደገና የኢኮኖሚ ድቀት በሀገራችን ተከሰተ። አሁን ደግሞ እንደገና ሰሞኑን የሩሲያ ዩክሬንን መውረር ከፍተኛ አሳዛኝ ስሜት ያሳደረ ነው። እንግዲህ አንተ ቀደም ብለህ በየዘመኑ ያሉ በእኔ ዘመን የነበረው ነገር ትልቅ ነው ሊሉ ይችላሉ። በእኛ ዘመን ግን እኔ ለራሴ ይሄ ትልቅ ነገር ይመስለኛል። ትልቅ አሳሳቢ ነው። እነዚህ ሶስቱ ነገሮች ይመስሉኛል። ትዝታ ብዙዎች የሚስማሙ ይመስለኛል። ቀደም ብለን እንዳልነው በዚህ ሰዓት ፕሮግራማችን የሚከታተሉ ሰዎችም በያሉበት ከገዛ ህይወት ተሞክሯቸው ከየዕለት ኑሯቸው ፈተናዎች ጋር እያዛምዱ እርስ በርስ እንዲነጋገሩበት እንጋብዛለን። ታዲያ የሚቀጥለው ዝግጅታችንም ወደዚህ የሚያመራ ነው፣ ባለሙያዎች የምናነጋግርበት እሺ። በአሉላ አንተነህ ያወያያቸው ወደ ፕሮግራሙ እንለፍ። መልካም። በመጀመሪያ በውይይቱ እንድሳተፍ ስለጋበዝከኝ ከልብ አመሰግናለሁኝ። ወርቁ አበራ እባላለሁኝ። በሞንትሪዮል ከተማ ዳውሰን ኮሌጅ የኢኮኖሚክስ ምሁር ነኝ። ከዚሁም ጋር ተያይዞ የዲፓርትመንቱ ሊቀመንበር ነኝ እና ከኢትዮጵያ ከወጣሁኝ ብዙ ጊዜ ሆነኛል። ከአንተ እድሜ በላይ ነው። ትችላለህ። እና አመሰግናለሁ፣ በጣም አመሰግናለሁ አቶ ገብርኤል። ቴንክዩ ቷሉላ። እኔም እንዲሁ ይሄንን እድል ለመሳተፍ ስለሰጠኝ እንደገና ከፍ ያለ ምስጋና ነው። ገብርኤል ንጋቱ ይባላለሁኝ። በአሁኑ ሰዓት በዋሽንግተን ዲሲ አካባቢ ነው የምኖረው። ለብዙ አመታት በአፍሪካ ልማት ባንክ ውስጥ ከሃያ ዓመት በላይ አገልግዬ በመጨረሻም ዳይሬክተር ጀነራል የባንኩ ዳይሬክተር ጀነራል ነበርኩ። በአሁኑ ሰዓት በዋሽንግተን ዲሲ አትላንቲክ ካውንስል የሚባለው የምርምርና ጥናት ሴንተር ውስጥ ሲኒየር ፌሎ ነ እዛም በላይ ኢንቨስት አፍሪክ የሚባል የኢንቨስትመንትና አድቫይዘሪ ግሩፕ የዛ ማኔጂንግ ዳይሬክተር ነኝ። አመሰግናለሁ። በጣም አመሰግናለሁ። በድጋሚ በቀጥታ ወደ ጉዳያችን ወስዳችኋለሁ። ትኩስ ዓለምን እያነጋገረ ያለ በከፊልም አሳሳቢነት ከወዲሁ የደቀነ ሌሎችም የበረቱ ጉዳዮች ይከተሉ ይሆናል የሚል ስጋት ያሳደረ ርዕሰ ጉዳይ ነው የምንነጋገረው። ከኒውክሌር አደጋ ስጋት በመለስ አንዳንዶች እንደሚሉት ለሦስተኛው ዓለም ጦርነት መነሻ እንዳይሆን ሁሉ ማስጋት ድረስ ደርሷል። ከሱ በመለስ እስኪ ኢኮኖሚውን የሚመለከቱ ጉዳዮችን እናስቀድምና እንነጋገረ በጦርነት ውስጥ ባሉ በዩክሬን እና በሩሲያ ላይ ብቻ ሳይሆን በአለም ዙሪያም ከፍተኛ የምጣኔ ሀብት ፈተና ያስከትላል የሚለው ስጋት ተጨባጭ እየሆነ መጥቷል። ከነዳጅ ዋጋ ጭማሪ፣ ከሸቀጥ ምርቶች ገበያ፣ የዓለም የፋይናንስ ገበያዎች ባለፉት አንድ ሳምንታት ጊዜ ውስጥ በሚታይ ደረጃ ችግሮች እየተሰሙ ነውና ምንድን ነው በሚታወቅ ይህ ጦርነት ምን አይነት ጉዳቶችን ያስከትላል? ሰዎች በእርግጥ እንዲያሳስባቸው የሚያደርገው ነገር ምንድን ነው? አቶ ገብርኤል አመሰግናለሁ አሉላ እንዲህ አይነት ነገር እኩ ሲነሳ ሳይኮሎጂካልም ፖለቲካልም ኢኮኖሚክም የሆኑ ችግሮችን ይፈጥራል አሁን ስለ ኢኮኖሚው ብንመለከት ኦፍኮርስ በአለም ዙሪያ የኢኮኖሚውን መናጋት አስከትሏል ይሄ ማለት ምንድን ነው ለምሳሌ በትልቁ የሚታየው አሁን የዘይት እና የጋዝ ዋጋ አንደኛ፣ ራሻ ትልቅ አምራች ሀገር ናት። በጣም ትልቅ አምራች ሀገር ናት እና በተለይ ለአውሮፓ ፎር ኤግዛምፕል ጀርመን ኦልሞስት ሃምሳ ምናምን ፐርሰንት ኦፍ ኤነርጂ ጋዛቸው የሚመጣው ከራሻ ነው። እንግዲህ እዛ ሀገር ላይ ሊመጣ የሚችለውን ተጽዕኖ ማሰብ ትችላለ። ግን በአለም ዙሪያ በጠቅላላ ዘይት የነዳጅ ዘይት ማለት ነው። ዘይት ሲ የነዳጅ ዘይትና የጋዝ ዋጋ በጣም ኢንስታቢሊቲ ፈጥሯል። ይሄንንም አድሬስ ለማድረግ ብዙ ነኝ የበለጸጉ ሀገሮች ስትራቴጂክ ሪዘርቭ ከሚባለው ከክምችታቸው እየለቀቁ ነው ዋጋውን ብዙ እንዳይረብሸው። ሁለተኛ የሰፕላይ ቼን የሚባለው የመገበያያው ሰንሰለት እንት አሁን፣ ለምሳሌ በራሽያ አውሮፕላኖች ማለፍ ተከልክለዋል፣ እና ሉፍትሃንዛ ለምሳሌ ከፍራንክፈርት ተነስቶ ቻይና ለመሄድ ድሮ ቀጥታ በራሻ አቋርጦ ነበር ሚሄደ። አሁን በላይ በኖርት ፖል ወይም በታች በሳውዝኢስት ኤሽያ አድርጎ ነው። ማለት የሚችሉ ወደ አውስትራሊያ እና ወደ ቻይና ለሄድ ስለዚህ እነኝ ነኝ ሎጂስቲክስ ግሎባል ሰፕላይ ቼን እንዳለ እንዲናጋ አድርገዋል። ኢንስታቢሊቲ በቃ አለመረጋጋት፣ የዋጋው መውጣት ደግሞ የዋጋው መናር ኦፍኮርስ ኢንፍሌሽን ግሎባሊ፣ በሀገራችንም በሌላውም ሀገር አውሮፓም በበለጸጉት ሀገር ይሄም ሀገር ታያለህ የቤንዚን ዋጋ ምን ያህል እንደደረሰ፣ እና የሸቀጥ ዋጋ የእህል ዋጋ ምን ያህል እንደደረሰ። ስለዚህ የዋጋን ስታቢሊቲ ወይም መረጋጋት በጣም አፌክት ያደርጋል። ዋናው እንግዲህ በኢኮኖሚው ደረጃ ይሄ ነው ብዬ ነው የምገምተው። መልካም አመሰግናለሁ አቶ ገብርኤል። ፕሮፌሰር ወርቁ ወደ እርስዎ ልምጣ። በቀደመው ጥያቄ በአቶ ገብርኤል የተሰጠውን ምላሽ ተከታትለዋል። ምናልባት አያይዘው እሱ ላይ ታላላቅ በሚባሉት ሀገራት ላይ ሳይቀር ያመጣል የሚባለው ፈተና በዩናይትድ ስቴትስ፣ አቶ ገብርኤል ቅድም ጠቀስ አድርገውታል፣ የዋጋ ግሽበት በአርባ አመት ውስጥ ታይቶ የማያውቅ ደረጃ ነው ይሄ ጦርነት ከመጀመሩ በፊት ጦርነቱ ሲመጣ ደግሞ ከዚህም ሚኔራል የሚል ስጋት አለ። በእርግጥ ያንን ጉዳት ለመቀነስ እየተደረጉ ያሉ ጥረቶች ተነግረዋል። እርሶስ ምን ይታዩታል? በተጨባጭ የሚደርሱትን ጉዳቶች አስመልክተው። በጣም ጥሩ፣ ወንድሜ አቶ ገብርኤል ባሎላ፣ ለመጨመሪያ ያህል በአጠቃላይ ደረጃ ስንመለከት የዋጋው ግዥበት አለም አቀፍ የሆነ ውጤት እንዳለው እንገነዘባለን። እና ከዛ ጋር እንግዲህ የተያይዘው ምንድን ነው? የዋጋውን ግሽበት ለመቀነስ ሲባል መንግስታቶች አንዳንድ እርምጃዎች መውሰድ ይኖርባቸዋል እና ይሄም እርምጃ ምንድን ነው? የዋጋውን ግሽበት ለመቀነስ ሲባል የየሀገሩ ባንኮች፣ የመንግስት ባንኮች፣ ለምሳሌ ፌደራል ሪዘርቭ ባንክ ወለድን መጨመር ይኖርበታል። እና በየቦታው እንግዲህ የምታየው ምንድን ነው ወለድ እየጨመረ ነው ሬት ኦፍ ኢንትረስት ማለት ነው በአሜሪካ በካናዳ በዩሮፕ ያ በሚሆንበት ጊዜ እንግዲህ በተለይም የወለዱ መጨመር ከፍተኛ ደረጃ ከደረሰ በኢኮኖሚ ላይ ያለው ተጽዕኖ በዛው መጠን ከፍተኛ ይሆናል ማለት ነው እና ኩባንያዎች ለመበደር ብዙ ትን ወለድ መክፈል ይኖርባቸዋል ገዢዎች ኮንሱመርስ ማለት ነው ቤት ለመግዛት ወይም መኪና ለመግዛት መበደር ይኖርባቸዋል። ብድሩ ከፍተኛ ይሆናል። ስለዚህ ከአቅማቸው ውጪ ሊሆን ስለሚችልም ኢኮኖሚውን በዓለም ደረጃ ማለት ነው ወደ ሪሴሽን ሊያስገባው ይችላል። የስራ ፈቱ ቁጥር ሊጨምር ይችላል። ይሄ እንግዲህ አንድ አንድ ፖሲቢሊቲ ነው። ሌላው እንግዲህ በዓለም ደረጃ ሊያስከትል የሚችለው ሁናቴ ምንድን ነው ብለን ስንመለከት በአሁኑ ጊዜ የምዕራባውያን መንግስታት የሚወስዱትን እርምጃ ስንመለከት በማዕቀብ ደረጃ የሚወሰደውን እርምጃ ስንመለከት ምንድን ነው የሚያሳየን? በአሁኑ ጊዜ ያሉት የገንዘብ መዋቅሮች፣ ገንዘብ የመክፈል መዋቅሮች በምዕራባውያን መንግስታት ቁጥጥር ስር መሆኑን እንገነዘባለን። እና ይሄ ከሆነ እንግዲህ ምን ማለት ነው? እነዚህ ምዕራባውያን መንግስታት እነዚህን የገንዘብ መዋቅሮች እንበል የዓለም ባንክ፣ የዓለም የገንዘብ ድርጅት ወይንም ደግሞ ስዊፍት የሚባለውን ወይንም ባንክ ፎር ኢንተርናሽናል ሴትልመንት የመሳሰሉት ድርጅቶች በምዕራባውያን መንግስታት ቁጥጥር ስር በመሆናቸው አንዳንድ መንግስታትን ተጽዕኖ ለማድረግ እየተጠቀሙባቸው ነው። ስለዚህ ምንድን ነው ይሄንን ስርዓት የመቀየር ዝንባሌ እናያለን። እና ቀደም ብሎ ታስታውሱ እንደሆነ ቻይና እና ሩሲያ ይሄን አይነት ችግር ይመጣል ብሎ የራሳቸውን የክፍያ መዋቅር አቋቁሞ ነበረ። እና ይሄ ዝንባሌ በአሁኑ በጦርነቱ ምክንያት ሊጨምር ይችላል ብዬ እገምታለሁ። እና ስለዚህ እንግዲህ ምንድን ነው አንዱ ሊሆን የሚችለው ሁናቴ፣ እርግጥ መቼስ ሙሉ በሙሉ እርግጠኛ መሆን አይችልም። በምዕራብ ሀገሮችና በሌሎች ሀገሮች በተለይም በሩሲያና በቻይና መካከል ያለው የዓለም የገንዘብ ገበያ ሊከፋፈል እንደሚችል አንዳንድ ምልክቶች ያሉ ይመስለኛል። እና ከሚፈጠረው ውጤት ይሄም አንዱ ነው ብዬ እገምታለሁ። መልካም። እንግዲህ የቀደሙ አሰራሮችን በተለይ ደግሞ በገንዘብ ዝውውር፣ በግብይት ላይ ባንኮች የሚሰሩባቸውን ሳይቀር ሊለውጥ የሚችል ሁኔታ የመፍጠሩን ያህል የዓለምንም ማሰላለፍ እስካሁን ካለው ከድህረ ቀዝቃዛው የዓለም ጦርነት በኋላ የነበረውን ሁኔታ ይቀይራል የሚለው ድረስ ያልታወቁትን መንገዶች የሚመለከቱትን እንደተባባል ነው። ወደ ኋላ ላይ እናያለን። እስኪ ጠበብ እናርገውና አሁን ወደ አፍሪቃ ይልቁንም ደግሞ ወደ ኢትዮጵያ የዚህ ፕሮግራም ተከታታዮች የገዛ ጉዳያቸው የዕለት ተዕለት ኑሯቸው ጋር እንዲያዛምዱ እናድርግ። ኢኮኖሚያቸው በቋፍ ያሉ ሀገራትን የበለጠ ኢኮኖሚያቸውን ሊያደቅ ይችላል የሚለው ስጋት አሁንም ቅርብ የሆነ ይመስላል። በተጨባጭ እንደ ኢትዮጵያ ያሉ ሀገሮች በአፍሪካ በጠቅላላው ማለት ይቻላል ኮቪድ ያስከተለው ፈተና የቱን ያህል ከፍተኛ ድቀት እንዳስከተለ ይታወቃል። ኢትዮጵያ ደግሞ አሁንም ድረስ ያላለቀ ጦርነት ውስጥ ነው ያለችው። ከአንድ ዓመት ተኩል በላይ ጊዜ የሄደ ጦርነት በዛ ደካማ ኢኮኖሚ ላይ ያደረሰው ጉዳት በሚሊዮኖች ከቀያቸው የተፈናቀሉበት ሁኔታ አለ። ቀድሞውንም ትኩረት አላገኙም የሚባሉት አሁን ደግሞ ሌላ አዲስ ተፈናቃዮች እየመጡ ነው። በዚያም ምክንያት ፍልሰትን የሚመለከተውን ወደ ወደኋላ ላይ ገፋ አድርገን እንመለከታለን። እንደ ኢትዮጵያ ባሉ ኢኮኖሚዎችስ ላይ በተጨባጭ ምን ያስከትላል? የደረጃ ልዩነትም ቢሆን በቋ ናቸው የሚባሉት በርካቶች ናቸውና፣ አቶ ገብርኤል እርስዎ በአፍሪቃ ረጅም ዘመን ሰርተዋል፣ የአፍሪቃ ባንክን በማስተዳደር መርተዋልና ምን ይታዩታል? ከእርስዎ ልጀምር። አመሰግናለሁ አሉላ ኢትዮጵያ ወይም ኢትዮጵያ መሰል ሀገሮች እዛ አካባቢ ያሉት ያው በዚህ በጦርነቱ ምክንያት በተነሳው አለመረጋጋት የመጀመሪያው እንደው ኢሚዲየትሊ በአጭር ጊዜ እንትን የሚለው ምንድ ነው ፎር ኤግዛምፕል የቤንዚን ዋጋ መጨመር። ይሄ አሁን በተለይ የኢትዮጵያ መንግስት ሳብሰዲ ድጎማውን አነሳሉ በሚልበት ሰዓት እንደገና ደግሞ የቤንዚን ዋጋ መጨመር በጣም ትልቅ ተጽዕኖ ይኖረዋል ብዬ ገምታለሁ። ሁለተኛ፣ ሁለቱም ራሽያም ዩክሬንም በዓለም ትልቁ የእህል የግሬ የምንድን ነው የዊት የስንዴ እነሱ ናቸው ሰፕላይ በዓለም ትልቁ እና በርካሽ ዋጋ የሚገኘው ከሁለቱ ነበረ። አሁን ለኢትዮጵያ አይነት ወይም ሌሎች የአፍሪካ ሀገሮች ኢምፖርት ለሚያደረጉ አጌን ይሄ በጦርነቱ ምክንያት በጣም ትልቅ የዋጋ መናር ይገጥማቸዋል። ሶስተኛው ቅድም ያልኩት የሎጂስቲክሱ ነገር ነው። ለማስመጣትም ለመላክም ሎጂስቲክስ አስፈላጊ ነው እና አሁን የዓለም ሰፕላይ ቼን ሩቶቹ አሁን የእኛ ሲወጣ በጅቡቲ አድርጎ በባበል ማንዳብ አድርጎ ወይ ወደ አውሮፓ ለመሄድ ወደ ላይ ይሄዳል፣ ወይም ወደ ኤዥያ ለመሄድ ወደ ታች ይወርዳል። አሁን እነኛ እነኛ ሁሉ አፌክትድ ሆነዋል። እና የምናስመጣውም የምንልከውም እቃ የሎጂስቲክ እንትን እስከ ሀያ ፐርሰንት ድረስ ይጨመራል ተብሎ ይገመታል። ሌላው ምንድን ነው? አክሴስ ቱ ካፒታል ለካፒታል የሚኖረን በዓለም ዙሪያ የኢንትረስት ሬት ከፍ ባለ ቁጥር ለእኛ በጣም አስቸጋሪ ነው። እንደ ሀገርም አሁን ከካፒታል ማርኬት ገንዘብ አክሴስ ለማድረግ ምናምን በጣም እየከበደ ነው የሚመጣው። ስለዚህ እንደኛ አይነቱ ኢኮኖሚ ቅድም እንዳልከው ኮቪድ አሁን የቅርብ ጊዜ ነው። ከኮቪድ በፊት ያንበጣ ወረራ ነበር። ካንበጣ በኋላ ጦርነቱ፣ በጦርነቱ ላይ ኮቪዱ፣ በኮቪዱ ላይ ይሄ እንደዚህ አይነት ነገርና ተደራራቢ ኢኮኖሚው መሸከም ከሚችለው በላይ የሆኑ ተደራራቢ ነገሮች የመጡበት ነው። ግን አይ ቲንክ የኛ አገር ኢኮኖሚውን ማኔጅ የሚያደርጉት ሰዎች ለነሱ ክሬዲት መስጠት ያስፈልጋል። እስካሁን ድረስ እንደምንም እያደረጉ ኢኮኖሚውን ለማስቀጠል ሞክረዋል። ግን ምን ያህል ጊዜ ለረጅም ጊዜ ይሄ መቀጠል እንደሚችል በጣም አሳሳቢ ነው ብዬ እገምታለሁ። አመሰግናለሁ። መልካም ፕሮፌሰር ወርቆ። እሺ በርከት ያሉት ነጥቦች ወንድሜ አስቶታል። ለመጨመር ያህል የነዳጅ ዋጋ መጨመሩ ለብዙ አገሮች ከፍተኛ ከፍተኛ ችግር ይፈጥርባቸዋል። ክፍያቸውን ስትመለከት ወይም ከውጭ የሚያስገቡትን እቃዎች ስትመለከት ከሀያ እስከ ሰላሳ በመቶ የሚሆነው የነዳጅ ዘይት ወጪ ነው እና ያ በሚጨምርበት ጊዜ የመክፈል ችሎታቸው ዝቅላል ማለት ነው እና ቅድም እንደተጠቀሰውም በወረርሽኙ ምክንያት ወደ ውጭ የሚላከው እቃ ቁጥር ጨም- ቀንሷል። ከውጭ የሚመጡ ባለሀብቶች ኢንቨስት የሚያደርጉት በአፍሪካ ውስጥ ቀንሷል እና እንግዲህ እዚህ ላይ ምንድነው መገንዘብ ያለብን ነገር በርከት ያሉ ሀገሮች ቢጎዱም አንዳንድ የአፍሪካ ሀገሮች ዘይት የሚሸጡት በተለይም ናይጄሪያ እና አንጎላ ይጠቀማሉ ማለት ነው። ዋጋው ስለጨመረ ማለት ነው። እህሉን በሚመለከት ወንድሜ የአቶ ገብርኤል እንዳነሳው ልክ ነው። በርከት ያሉ አፍሪካን ሀገሮች ስንዴ የሚያስገቡት በቆሎ፣ ወይም የምግብ ዘይት ከራሻ እና ከዩክሬን ነው። አሁን እንግዲህ የዛ ዋጋ ይጨምራል ማለት ነው። እና በዚህ እንግዲህ ደግሞ የበለጠ የሚጎዱት ሀገሮች ከሰሜን አፍሪካ የሚገኙት ሀገሮች እነ ግብፅ፣ አልጄሪያ፣ ሞሮኮ፣ ቱኒሲያ በጣም ይጎዳሉ ከሌሎች ሀገሮች ይልቅ። ሌላው እንግዲህ የፋይናንሻል ገበያውን ስንመለከት ቅድመ አቶ ገብርኤል እንዳለው የአፍሪካ ሀገሮች ገንዘብ የማግኘት እድላቸው እየቀነሰ ይሄዳል። በአንድ በኩል ምንድን ነው ወለዱ መጨመሩ። ወለዱ በጨመረ ቁጥር በዛው መጠን ገንዘብ የማግኘት ሬዝ የማድረግ አቅማቸው እየቀነሰ ይሄዳል። እና ቅድም እንዳልነው እንግዲህ በወረሽኙ ምክንያት በመጀመሪያ ደረጃ ከውጭ ሊመጣ የሚችለው የውጭ ምንዛሬ ቀንሷል። አሁን ደግሞ በጦርነቱ ምክንያት ወለዱ የሚጨምርበት ጊዜ ከውጭ አገር የመበደር አቅማቸው በዛው መጠን ይቀንሳል ማለት ነው። እና እንግዲህ ከዚህም ጋር ተያይዞ ደግሞ መታየት አለበት ነገር ምንድነው፣ በጦርነቱ ምክንያት የምዕራባውያን አገሮች በመከላከያ ወጪ ላይ ያላቸውን በጀት ጨምረዋል። ታስታውሱ እንደሆነ ለምሳሌ ጀርመኒ ካለን ኢኮኖሚ ቢያንስ ቢያንስ ሁለት በመቶ የሚሆነውን ለመከላከያ በጀት እናደርጋለን ብለዋል። ያ ማለት እንግዲህ ምንድን ነው የምዕራባውያን መንግስታት በጀት ወደ መከላከያው በሚያተኩሩበት ጊዜ በዛው መጠን ለእርዳታ ሊሆን የሚችል ለብድር ሊሆን የሚችለው ገንዘብ ይቀንሳል ማለት ነው። እና ስለዚህ በአፍሪካ ሀገሮች ኢትዮጵያ በመሳሰሉት ሀገሮች ውስጥ ሊያስከትል የሚችለው ጦርነቱ ሊያስከትል የሚችለው የኢኮኖሚ ውጤት በቀላሉ የሚገመት አይደለም። ከፍተኛ ነው ብዬ አምናለሁ። መልካም። በዚህ በአንድ አመት ተኩል ውስጥ በኢትዮጵያ ውስጥ በተካሄደው ጦርነት ሳቢያ ኢኮኖሚ ምድቀቅ ብቻ አይደለም። ብዙዎች ቤት ንብረታቸውን አጥተዋል። ብዙዎች ሕይወታቸውን አጥተዋል። በብዙ መቶ ሺዎች ጦርነት ግጭት ካለበት ቦታ መኖሪያቸው ወዳልነበረ ቦታ ሁሉ እንዲሄዱ ተገደዋል። ከፊሎቹን የመመለስ ጥረት ቢኖርም አሁንም ብዙዎች መከራ ላይ እንደሆኑ ነው የሚነገረው። እና ቅድም ባነሳችሁት የኢኮኖሚ አቅም ለረሃብ የተጋለጡ በርካቶች መሆናቸውን በአማራና በአፋር አሁን ካለው ግጭት በተጨማሪ ቀደም ሲል ጦርነቱ በተካሄደበት በትግራይም ለረሃብ የተጋለጡ ሰዎች ከፍተኛ መሆናቸውን የተባበሩት መንግስታት ድርጅት በተደጋጋሚ ያወጣል። በተጨማሪ ድርቅ በርካታ አካባቢዎችን መጥቷል። ምንድን ነው ይሄ? በእርግጥ ሊኖር ሊታለፍ የሚችል ፈተና ነው ወይ? ቅድም አቶ ገብርኤል እንዳሉት ድርብርቡ ከየት ነው ወዴት እየሄደ ያለው የሚለውን ጥያቄ እንድናነሳም የሚያስገድድ ይመስላል። ፕሮፌሰር ወርቆ በእርሶ ልጀምርና ወደ አቶ ገብርኤል ልመለስ። በጣም በጣም ከባድ ችግር ነው። ምንድን ነው አንዳንድ ጊዜ እዚያ ሀገር እንደሚባለው ለፐርፌክት ስቶርም አይነት ነገር ይመስላል። ጦርነቱ ያስከተለው መፈናቀል አለ፣ አንበጣው አለ፣ አሁን ደግሞ ድርቀቱ መጥቷል። እና እንኳንስ እንደ ኢትዮጵያ አይነት ሀገሮች መጠነኛ ኢኮኖሚ ያላቸው ሀገሮች ቀርቶ በመካከለኛ ደረጃ የሚቆጠሩ ሀገሮች እንኳን እንደዚህ አይነቱን ችግር ለመወጣት በጣም ያስቸግራቸዋል። እና እንግዲህ ምንድን ነው መደረግ አለበት፣ እነዚህን ችግሮች እንዴት መወጣት እንችላለን ለሚለው ጥያቄ እውነቱን ለመናገር መንግሥት ብቻውን ሙሉ በሙሉ እነዚህን ችግሮች ይወጣል ብሎ ለማመን ያስቸግራል። ምክንያቱም ያለው የኢኮኖሚ አቅም ዝቅተኛ ነው። ስለዚህ እንግዲህ ምንም እንኳን በውጭ ሀገር እርዳታ መተማመን ባያስፈልግም ወደንም ጠላንም የውጭ እርዳታ በአሁኑ ጊዜ አስፈላጊ መሆኑን መቀበል ይኖርብናል እና እንግዲህ የውጭ እርዳታን መቀበል አለመቀበል ጥያቄ ሳይሆን በምን አይነት ኮንዲሽን ልንቀበላቸው እንችላለን የሚለው ነገር እዛ ላይ መዋየት ይቻላል። ስለዚህ በአንድ በኩል ያለ እና እንግዲህ እንዳጋጣሚ ሆኖ እርዳታ ለማድረግም ፈቃደኛ ሆኑ ሀገሮች አሉ። እዚህ ላይ መገንዘብ ይገባል፣ እርዳታ በሚያደርጉበት ጊዜ ሙሉ በሙሉ ሰብዓዊ በሆነ መንገድ ብቻ ሳይሆን ለራሳቸውም የኢኮኖሚ ጥቅም ስላላቸው እርዳታውን ማድረጋቸው አይቀርም። ለኢትዮጵያ ችግር፣ የኢኮኖሚ ችግር አሁን እንዳልኩ ለመፈናቀሉም ሆነ ሌላውም ዋናው መፍትሄ ወደድንም ጠላንም የፖለቲካ መፍትሄ መኖር አለበት። ጥያቄዎቹ የሰው መፈናቀል፣ የጦርነቱ ጉዳይ እና አንበጣውንና ድርቀቱን እንኳን ወደኋላ ኋላ ብናደረገው ዋናው ምክንያት የፖለቲካ ጥያቄ ነው፣ እና ያሉት የፖለቲካ ጥያቄዎች ካልተፈቱ መንግስት፣ የውጭ እርዳታ ቢመጣ፣ ይህ እነዚህን ችግሮች ሙሉ በሙሉ ሊፈታው አይችልም እና ትኩረቱ የፖለቲካ መፍትሄ መሆን ይኖርበታል። ከዚህም ጋር እንግዲህ ተያይዞ ውጭ ያለው ዲያስፖራ አስተዋጽኦ ማድረግ ይኖርበታል። መንግስትም ደግሞ እንደዚሁ ለስሙላ ሳይሆን ውጭ ያሉ ኢትዮጵያኖች ያላቸውን ገንቢ ሀሳብ ያላቸውን አስተያየት በመቀበል ኢንተርቴን በማድረግ በፖለቲካ ውይይት ውስጥ ተሳትፈው ለፖለቲካ መፍትሄ አስተዋጽኦ እንዲያደርጉ መቀበል ይኖርበታል። እና ቅደም ተከተሉ ብንመለከት እንደኔ አስተያየት መጀመሪያው የፖለቲካ መፍትሄ ሆኖ ከዛ እንግዲህ አብሮ ሊሄዱ የሚችሉት የኢኮኖሚ እርምጃዎች ይኖራሉ ቅድም እንዳልኩት ከውጭ ሀገር የሚመጣ እርዳታ ይኖራል ውጭም የሚኖሩ ኢትዮጵያኖች በተለያየ መንገድ አስተዋጽኦ ሊያደርጉ ይችላሉ ብዬ አምናለሁ መልካም አመሰግናለሁ አቶ ገብርኤል ተደራራቢ ጥያቄ እንዳላበዛ በተነሱት ላይ እሽ ፕሮፌሰር ወርቁ በደንብ ሄዶበታል አይ ቲንክ ሉክ ይሄ ማንም ሰው ተዘጋጅቶ የተቀመጠ መልስ የለውም። ለዚህ ጥያቄ በሂደት ምናየው ና ምንመልሰው ጥያቄ ነው። ዋናው ፖይንት ምንድን ነው? ሶሉሽኑ ወርቁ እንዳለው የመንግስት ብቻ ጥቅም ይሄ ሼርድ ኮሌክቲቭ፣ በህብረት ሁላችንም ያገባናል፣ ይመለከተናል፣ ፌክት ያደረገናል የምንለው በሙሉ አብረን ተቀምጠን ይሄንን መፍትሄ መፈለግ አለብን። አይ ቲንክ አሁን በቅርብ የተቋቋመው ይሄ የብሔራዊ ምክክር ትክክለኛው እርምጃ ነው። ይመለከተኛል የሚሉት በሙሉ አብሮ ተቀምጠው ችግሮቹን ለይተው መፍትሄ እንዲፈልጉ አብሮ የሚያቀራርብ ጥሩ። ኢኮኖሚው ደረጃ ምንድን ነው የሚሆነው? ኦፍኮርስ እድገት ይቀንሳል። ምንም ጥያቄ የለውም። ማኒፋክቸሪንግ ሴክተሩ ብዙ ማኒፋክቸር አያደርግም በተለያየ ምክንያት። የእርሻው ሴክተር እንዲሁ፣ የሰርቪሱ እንዲሁ። ስለዚህ ኢኮኖሚክ ኮንትራክሽን፣ የኢኮኖሚ መጥበብ ኮንትራክት የማረግ ይኖራል። ግን በዚህ አይነት ሁኔታ ውስጥ ምንድን ነው መንግስት እንግዲህ የአመራር ችሎታ ፈተናው ይሄ ነው። ይሄ ሊደርሽፕ ችሎታ ፈተናው ይሄ ነው። ሁሉ ነገር አልጋ ባልጋማ ሳለ ሁሉም መሪ መሆን ይችላል። ግን የመሪነት ጥራት እንግዲህ የሚታየው በዛ አይነት ጊዜ ነው። አብሮ ተቀምጦ ፕራዮሪቲ ቅደም ተከተል ማውጣት መቻል፣ ምንድን ነው ዛሬ እንደ ሀገር አሁን መደረግ ያለበት፣ ነገ መደረግ ያለበት፣ ዛሬ የሚሆነው ለነገ የሚተላለፈው ምንድን ነው ብሎ ስምምነት ፈጥሮ እዛ ላይ በዛ አቅጣጫ መሄድ ነው እና ፕራዮሪታይዜሽን ሲኮንሲንግ የሚባሉት አንዱ ከሆነ በኋላ ሌላውን ነገር ደግሞ እንዲሆን የሚያደርገው አሉ። እነሱን ቁጭ ብሎ መንግስት፣ በምክክር ከፕራይቬት ሴክተሩ ጋር ከሲቪሊያኑ ጋር ተነጋግሮ ብሔራዊ ስምምነት ላይ ደርሶ በዛ መሄድ ነው የሚቻለው ብዬ ነው። መ መልካም በዚህ ሰዓት ይህን ውይይት የሚከታተሉ አድማጭ ተመልካቾቻችንም በያሉበት እንደሚነጋገሩበት ተስፋ አድርጋለሁ። የቤተሰቦችን ሕይወት፣ አካባቢን፣ ብሎም ሀገርን ፈተና ላይ የጣለ ሁኔታ ነው። በቀደሙ ችግሮች ላይ የተደረበ ነገር ነው የመጣውና ብዙ ጥያቄዎች፣ አቶ ገብርኤል እንዳሉት ያለቀ መልስም የሌለበት ሁኔታ ላይ ነው ያለ ነው። እስኪ ከኢትዮጵያ ጉዳይ የዚህ ሁሉ መነሻ ወደ ሆነችው ሀገር እናምራ። የሚያወዛግቡ ነገሮች ይነሳሉ። በተለያየ ሁኔታ ጊዜያዊው ትኩሱ መነሻ ሩሲያ ዩክሬንን መውረሯ ነው እና ሩሲያ በራሷ ላይስ ምንድን ነው የሚጠብቃት? ይሄ ቅድም ያልታወቀው አድራሻ ወይም ክልል ያልኩት ነው። ብዙም የማናውቀው ሁኔታ ነው። ወደፊት የሚሆን ግን እስኪ አሁን በሆኑት ውስጥ ለመለካት ሞክሩ። የፈተናውን ትልቅነትና ግዙፍነት ያህል ከዚህ በፊት ያልተደረጉ የቅጣት እርምጃዎችን ምዕራባውያን ሀገሮች ወስደዋል። በእርግጥ እነኚህ እርምጃዎች የሚፈለገውን ለውጥ ያመጣሉ ወይ? ፕሬዚዳንት ፑቲን ጭንቅላት ውስጥ ያለውን ማንም የሚያውቅ አይመስለኝም። መሪዎችም ግራ እንደተጋቡ ነው። የሚቀጥለውን እርምጃ ከሆነ በኋላ ነው የምናውቀው። ምን ይታያችኋል? እንደው ስሜት የሚሰጥ ነገር ከዚህ ውስጥ ማምጣት መምዘዝ ከተቻለ ለውይይት ያህል የሚበቃ አድማጮች የዓለምን ትኩረት በሳበውና እያነጋገረ ባለው በየትኛውም የዓለም ጫፍ ያለ ማንንም ሕይወት በቀጥታ የሚመለከት በሚመስለው ቅርባችን ስለሆነ የሚታይ ጦርነት አስመልክቶ ከሁለት ከፍተኛ የምጣኔ ሀብት ታዋቂዎች ጋር የተካሄደው ውይይት አላበቃም። ተከታዩንና ቀሪውን በሌላ ፕሮግራም፣ ሙሉውን ግን በቪዲዮ ምስል የሚታየውን ጨምሮ በድረገጻችንና በማኅበራዊ ትስስር አምዶቻችን ላይ እናኖራለን። ለአሁኑ ግን ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይት ስቴትስ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል ባልደረባ፣ ቀደም ሲልም ለበርካታ ዓመታት የአፍሪካ ልማት ባንክ ዲሬክተር ጀኔራል ሆነው ያገለገሉትን አቶ ገብርኤል ንጋቱንና ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት ምምህር እና የትምህርት ክፍሉም ሊቀመንበር የሆኑትን ፕሮፌሰር ወርቆ አበራን ሁለቱንም እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። የካቲት በኢትዮጵያ የቅርብም የሩቅም ታሪክ ለየት ያሉ ጉዳዮች የተፈጸመባት ወር ናት። ንጉሥ ያክሊሉ ታዲያ በምሽቱ ዝግጅቱ ራቅ ያለውን የየካቲት ድንገት ሊያስታውሰን መርጧል። ትዝታና ሉላ ዛሬ የጥቁር ሕዝቦች የትግል ተምሳሌት ተደርጎ በሚወሰደው በዚህ በየካቲት ወር መጨረሻ ሳምንት ፕሮግራማችን መሬት ላራሹ ለላብ አፍሳሹ እየተባለ በቀደምት ታጋይ ተማሪዎች የተዘመረለትን የኢትዮጵያን ገበሬ ባለፉስ የታሰበውን የገጠርን መሬት የሕዝብ ያደረገውን የካቲት 25ቱን 1967 አዋጅ አስመልክቼ ሲወደስበት በኖረው አማርኛ ቅኔ ያለ ንግስና ዘውድ ያለ ገበሬ ማዕድ እንደማይታሰብ ላስረግጥለት ወደዱ! አነሂ እኔ ግን አለባለ፣ ቅኔው አነሂ ሰማንያ አንድ መጽሐፍ ተአበው ተምሬ፣ አመልክ በነጋዴ ወእሰግድ ለገበሬ እኔ ግን ሰማንያ አንዱን መጻሕፍት ተምሬ በገበሬ ከማምለክ ለገበሬ ከመስገድ አልዳንኩም ሲል ነው። ይህም ያለ ንግድና ያለ እርሻ ትምህርት ብቻውን በቂ እንዳልሆነና እንዳይጠቅም ያስረዳል ይላሉ። የካቲትን በየካቲት እንዲሉ በደርግ የማስታወቂያ ሚኒስቴር የካቲት መጽሔት ዋና አዘጋጅ የነበረው ጸጋዬ ኃይሉ ተፈራ ዛሬም የመሬት ላራሹ ጥያቄ ሙሉ ለሙሉ አልተመለሰም ባይ ነው። ሐሳቡን ብዙዎች ይጋራሉ። ጸጋዬ ኃይሉ በአዋጅ ደረጃ በእውነቱ ደርግ በእድሜ ልኩ በ17 አገዛዝ ዘመኑ እንደው ፈራ የሚባለው ትልቅ ነገር ቢኖር በእውነቱ ገበሬውን ነፃ ማውጣቱ ነው፣ መሬትን ለአራሹ ማድረጉ ነው። እንግዲህ ትንሽ የሚያጠራጥረው ምንድን ነው? ኮሚኒስትን አካሄድ ስለያዘ ደርግ በወቅቱ ኮሚኒዝምን ልከተል ብሎ ሶሻሊዝም ስላወጀ የግል ይዞታን በማጠንከር ፈንታ መሬቱን የግል ሙሉ በማድረግ ፈንታ የህብረት ስራ ማህበራትን እያደራጀ ገበሬውን እያስገደደም እየገፋፋም ሳያሳምን ያም ወልባ ማልባ እያለ የህብረት ስራ አጠናክራሉ በሚል አካሄድ መሬትን ሙሉ ለሙሉ የራሹ ከማድረግ ትንሽ ወደኋላ የዘገየና የተጎተተ ይመስላል። ያ ደግሞ ደርግ ከተገረሰ ወዲህ መሬት የመንግስትና የህዝብ ነው በሚል አጠቃላይ ደምሳሳ አባባል ዛሬም በቁርጥ መሬቱ በገበሬው የግል ይዞታነት በማሻማ ሁኔታ የተመለሰለት አይመስለኝም። ዛሬም የመሬቱ ይዞታ ጥያቄ ዘላቂ እና ማያዳግም መፍትሄ አግኝቷል የሚል ግምትና እምነት የለኝም። አመሰግናለሁ። አቶ ጸጋዬ ኃይሉ ተፈራ የገበሬና የእርሻ ነገር ከተነሳ እንዳረሰው ሁሉ የሞፈር ዕቃ ጨብጦ ስትቅሚ የሰው ስጦ ሞፈር ቀንበር ምንድነው? እስቲ ካወቅሽ ተናገሪ፣ ሰው በሠራው የምትኖሪ። እሺ፣ ለቃቅሚ ግድ የለም ያውም ላንቺ ሆድ ማን ይሳሳል። የሚያሳዝነው ከምትበዩው የምታፈሽው ይብሳል። ንገሪኝ የመስቀል ወፍ ስላንቺ ትጨነቃለሁ፣ ሁሉና ሽን እንጂ ምግባርሽን የታውቃለሁ የሚል ግጥም እንዳለኝ አስታውቼ ዛሬ የዝግጅቴን በዚሁ ላጠቃል። የዛሬ አስራ አምስት ቀን እንገናኝ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸኋቸው ርዕሰ ጉዳዩ ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉ፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 30 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ በዚሁ የተሰናበትን። ሰላም፣ ደህና ሁኑ።